በጎንደር ከተማ ከትናንት ጀምሮ በተፈጠረው ሁከት ሳቢያ ሕይወት እየጠፋና ንብረት እየወደመ መሆኑ እየተነገረ ነው። በፌዴራል የጸጥታ ኃይሎች ተከበው የነበሩት የወልቃይት የማንነት የአማራ ማንነት ጥያቄ አባል ዛሬ እጃቸውን ለሰሜን ጎንደር ልዩ ኃይል አዛዥ መስጠታቸው ተገልጿል። መንግስት ትናንት በቁጥጥር ስር ያዋላቸው የኮሚቴ አባላትና አንዳንድ ከቁጥጥር ስር ያልገቡ ያላቸው አባላት ከአሸባሪዎችና ከጸረ ሰላም ኃይሎች ጋር ግንኙነት አላቸው ብሏል። የኮሚቴው ጸሐፊ ግን ያስተባብላሉ ይህንን ውንጀላ። የጎንደር ነዋሪዎች ከተማይቱ ዛሬም እንዳልተረጋጋች ለአሜሪካ ድምፅ ገልጸዋል። የወልቃይት ህዝብ የማን ይቅርታ የወልቃየት ሕዝብ የአማራ ማንነት ጥያቄ አደራጅ ኮሚቴ ጸሐፊ አቶ አደራጀው ዋኘው ሁኔታው ከትናንት የባሰ መሆኑን ይገልጻሉ። መለስካቸው አማሃ ተከታዩን ዘግቧል። በከተማዋ ነዋሪ የሆኑ የተለያዩ ምንጮች ለቪኦኤ እንደገለጹት ከሆነ የጎንደር ከተማ ዛሬም አልተረጋጋችም። እንዲያውም የወልቃየት ሕዝብ የማንነት ጥያቄ ኮሚቴ ጸሐፊ አቶ አደራጀው ለቪኦኤ እንደገለጹት ሁኔታው ከትናንቱም የባሰ ነው ብለዋል። በከተማዋ በተለያዩ ማዘናት የተኩስ ድምፅ ይሰማል። መከላከያ ሰራዊት ወደ ከተማዋ ገብቶ ለማረጋጋት እየሞከረ ነው ብለዋል። ይሁንና አሁንም የሰው ሕይወት እየጠፋና ንብረትም እየወደመ እንደሆነ ለቪኦኤ ዝርዝሩን አስረድተዋል። እነዚህ በዚህ በዚህ በግጭቱ ሕይወታቸው ያጡ ከመንግስትም ከህብረተሰቡም ሕይወታቸው ያጡ አንደኛ ሰጠ ባብል የሚባለው በትላንትናው ዕለት የቀብር ስነ ስርዓቱ በፋንጃ ተፈጽሟል። ዛሬ ማለቴ ነው። ቅርታም አለቃ ፍረሱ መስክነህ በዛሬ ሁለት ከቀኑ ወደ ስምንት ሰዓት ገለማ በዳንሻ ከተማ ቀብሩ ተፈጽሟል። ሲሳይ ታከለ የተባለው ገና ለነገ ነው ቀብሩ። ሲያስካ ጣውላ ቤት የሚሰራ አንድ ወጣት ልጅ ነው፣ የቀን ሰራተኛ ነው። እሱም ተገሏል። ትላንትና ቀብሩ ተፈጽሟል። በንብረት ላይም ጉዳት እንደደረሰና አሁንም ጉዳቱ እየደረሰ እንደሚገኝ ተናግረዋል። አሁን ሆቴሎቹ የወደሙ ጣራ ሆቴል፣ ባህረ ሰላም ሆቴል፣ ሮማን ሆቴል እንደገና ህብረት እንደገና ደግሞ መኪናዎቹ መኪና ሊያፍሱን የመጡ መኪናዎች ወደ ሁለት መኪናዎች ሁለት መኪናዎች ማለት አሁን መኪናዎቹ ምንድን ነው የትግራይ ፖሊስ መኪና ነው የሚለው። በላዩ ላይ ምን ተለጥፏል? በስቲከር የፌዴራል ፖሊስ መኪና የሚል በስቲከር ተለጥፏል። አቶ አደራጀው ጨምረው እንዳስታወቁት ከኮሚቴው አባላት አንዱ ኮርኔል ደመቀ ዘውዱ ዛሬ ለሰሜን ጎንደር ልዩ ኃይል አዛዥ እጃቸውን ሰጥተው ወደ ከተማው አስተዳደር ከንቲባ ጽሕፈት ቤት ተወስደዋል ብለዋል። ይህም ሊሆን የቻለው ከሰሜን ጎንደር የተለያዩ ክፍሎች ወደ ጎንደር ከተማ በገቡ የወልቃየት ህዝብ ጥያቄ ደጋፊ ታጣቂዎች አማካኝነት ነው ሲሉ አቶ አደራጀው ተናግረዋል። የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ትናንት በጎንደር ከተፈጠረው ሁከት ጋር አያይዞ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በላከው መግለጫ ላይ በቁጥጥር ስር የዋሉና ያልዋሉ ያላቸውን የወልቃየት ህዝብ የማድነት ጥያቄ ይዘው ሲንቀሳቀሱ የነበሩትን ከአሸባሪዎችና ከጸረ ሰላም ኃይሎች ጋር ኅብረት እንዳላቸው አስታውቋል። መግለጫው እንደሚያትተው ከሆነ እነዚህ ተጠርጣሪ ወንጀለኞች ያላቸው ሰዎች በኤርትራና በሌሎች የውጭ አገራት ከሚገኙ አሸባሪና ጸረ ሰላም ኃይሎች የጦር መሳሪያ፣ ገንዘብና መመሪያ እየተቀበሉ ሲንቀሳቀሱ ለረዥም ጊዜ መቆየታቸውን ያስረዳል። የኮሚቴው ጸሐፊ አቶ አደራጀው ዋኘው ግን ይህንን አስተባብለዋል። አሁን መንግስት ጉዳዩ በአስቸኳይ መፍታት እየቻለ ጥያቄያችን በአግባብ ማስተናገድ እየቻለ ነገሩ ወዳልሆነ ነገር አግራቤት ካረገ በኋላ ኃላፊነቱን አለመውሰድ አንዴ ግንቦት ሰባት ናቸው፣ አንዴ የሻቢያ ተላላኪ ናቸው አንድ የደርግ ድርዝራዊ ናቸው የሚለው በእኛም በኮሚቴው እና በወልቃዊት ህዝብ እንዲሁም በአማራ ህዝብ ተቀባይነት የለውም። መንግስት ትናንት በሰጠው መግለጫ ላይ እንዳሳወቀው በጎንደር ከተማ በተፈጠረው ሁከት ሳቢያ ሶስት የፀጥታ ኃይሎች መገደላቸውን አምስት ደግሞ መቁሰላቸውን አስታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ